The voice of America, Ethiopia was the first የሰማያዊ ፓርቲ አባሎችና ሌሎችም ዜጎች ከህግ ውጪ በሆነ አያያዝ በገፍ እየታሰሩ መሆናቸውን የፓርቲው ፕሬዝደንት ተናገሩ። በተመሳሳይ ሁኔታ ከሀያ የማያንሱ ዜጎች በምዕራብ ኦሮሚያ በጅማ ገነት ወረዳ ከህግ ውጪ መታሰራቸውን አንድ የተቃዋሚ ፓርቲ ተጠሪ ገልጸዋል። ከመንግስት በጉዳዩ ላይ ለጊዜው ማብራሪያ ለማግኘት አልተቻለም። መለስካቸው አምሀ ነው ዘገባ ይላከው። በኦሮሚያ ና በአማራ ክልሎች የተቃውሞ ሰልፎች መካሄድ ከጀመሩ በኋላ በአጠቃላይ በሀገሪቱ ውስጥ በዜጎች ላይ እየተካሄደ ነው የሚሉት የአፈና እርምጃ እየተባባሰ እንደሆነ በመግለጽ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት መንግስትን ከሰዋል። የሰማያዊ ፓርቲ አባላት ሆኑ የአመራር አባላትም የዚህ እርምጃ ሰለባ እየሆኑ እንደሚገኙም ያስረዳሉ። ለዚህም ማስረጃዎችና ምሳሌዎች እንዳሏቸው ነው የሚናገሩት። አሁን አዲሱ ጌታ ነህ የተባለው የሕግ ክፍል ኃላፊያችን ባለፈው ቅዳሜ እለት በደህንነቶች ተይዞ ከብዙ ፍለጋ በኋላ ማዕከላዊ የሚባለው ማሰቃያ ክፍል ውስጥ መታሰሩ ማረጋገጥ ችያለሁ። ሌሎቹም ግን በባህር ዳር፣ በጎንደር፣ በድብረታቦር፣ በደብረ ወርቅ በደጋዳሞት ሁሉ የሞተ ሰው እንዳለ አውቃለሁኝና እስራቱ በሙሉ በኢትዮጵያ ምድር ያሉ አባሎቻችንን አጠቃላይ ሁሉ ነው። ይሄ ደግሞ የሆነው እንዳልኩ ማህበረሰብ እንዲህ ያለ እንቅስቃሴ በተጀመረ ጊዜ ነቃ ብለው የሚመሩ በሀገር ጉዳይ ያገባናል ብለው ፊት የሚገኙ ሰዎችን ሁሉ ይታሰራሉ እና ይሄ ሲሆን የሰማያዊ አባላትም በተፈጥሯቸው ደግሞ ማህበረሰቡን የመምራትና የማደራጀት ችሎታ ያላቸውን ሰዎች ሁሉ በገፍ በየጦር ካምፑ እየተሰበሰቡ እንደሆነ ከሁሉም ቦታ የሚደርሰኝ መረጃ ያ ነው። አቶ ይልቃል ጌትነት በየትኛውም የሀገሪቱ ክፍሎች የሚካሄዱ እነዚህ እስሮች የሀገሪቱን ሕጎች እንኳ የሚጥሱ ናቸው ብለዋል። ሁሉንም እንደዚሁ ነው። በገፍ ነው በቃ። ወጣቶቹም በተለይ በየመንደራቸው እየሄዱ ሲቪል የለበሱ ሰዎች እያያዙ ያጉሯቸዋል። ለምን እንደተያዙ አይታወቅም። በዚህ ሁኔታ ነው አጠቃላይ ያያያዙ ነገር። ምንም አይነት የፍርድ ቤትንና እዚህ ሀገር ሕግ የሚባለውንም እንኳን ስነ ስርዓት የተከተለ ነገር የለውም። ከአዲስ አበባ ውጭ ባሉ አካባቢዎች ፍርድ ቤት ይቀርባሉ እንዴት ነው? ብዙዎቹ አይቀርቡም። በባህር ዳር በኮምቦልቻ ያሉና እንደዚሁም በኮንሶ አካባቢ አሁን በተለያየ ጊዜ የሚነግረ ከሰሞኑ ጋር በተያያዘ ሁኔታ ፍርድ ቤት እንዳልቀረቡ ነው በየአካባቢው ያለው እንደውም በየቀበሌውም የሚያሽጓቸዋሉ፣ በወረዳ ፖሊስ ጣቢያም የሚያደርጓቸዋሉ። እንደገና ደግሞ እንደ ብር ሸለቆ አይነት የጦር ካምፕ ባላቸውም ይወስዷቸዋል። ብዙዎቹ ፍርድ ቤት አልቀረቡም። በምዕራብ ኦሮሚያ ሆሮ ጉድሩ፣ ጅማ ገነት የወረዳ የኦሮሞ ፌዴራልስ ኮንግሬስ ተጠሪ አቶ ደገባ ሰዋቆያም ተመሳሳይ እስር በአካባቢው ባለሥልጣናት አማካይነት መፈጸሙን ይናገራሉ። በዚህ ወረዳ የመንግሥት ሹማምንት ከዘጠኝ ሚሊዮን ብር በላይ የሕዝብ ገንዘብ ለግል ጥቅማቸው አውለዋል የሚል የጽሑፍ መረጃ በአደባባይ ስለተለጠፈ ይህንን ፈጽመዋል ያሏቸውን አያሌ ሰዎች አስረዋል ብለዋል። አሁን ለምሳሌ ትናንትና በማምህራኖች ማለስልጠና ላይ ሙሰኞች አያስተዳድሩንም ብሎ ስላነሱ በመምህራኖች ላይ እንኳን እየደረሰ ያለው በጣም አስቸጋሪ ነገር ነው እና እናንተ በቃ መንግስትን እናንተን አውቆ ነው ያስቀመጣችሁ። እናንተ እኛን ገንዘብ እየበዘበዛችሁ ከተናገርን ደግሞ እያሰራችሁ ነው ብሎ የሚያነሱትን ሰዎች ከውስጥ እየለቀሙ እየለቀሙ እንዳይናገር ብሎ እያሰሩ ነው። ያ አንዳችሁ አሁን ሀያ ሁለት ሰዎች ታስረዋል። አስራ ሶስት ደግሞ ተቀርቶ ሲያባክ ተንፊዝ ብሎ ከመስሪያ ቤት ጠርቶ ከቤት ደቅሞ ጠርቶ አስፈራርቶ ነው ለቀቁት። ለምሳሌ ከነዛ ውስጥ አንዱ ሚ ሀገሪቱ እየተካሄደ ነው ስለተባለ ህገ ስር መንግስት የሚሰጠው ማብራሪያ ካለ በሚል በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድን ጠየቅያቸው ነበረ። መልሱንም ለማግኘት ከትናንት ጀምሮ ስጠብቅ ቆይቻለሁ። ዛሬም በስምንት ሰዓት ተኩል እንደሚደውሉልኝ ቃል ገብተውልኝ የነበረ ቢሆንም ይህ አልሆነም። እኔም በተከታታይ ስልክ ብደውልላቸው አላነሱልኝም። ይሁንና በአማራ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላውን ቀደም ሲል በመገናኛ ብዙሃን ተመሳሳይ እስርን በተመለከተ በሰጡት ማብራሪያ ወንጀል የፈጸሙ ናቸው ተብለው የሚጠረጠሩ እንደሚታሰሩና ይህም እንደሚቀጥል ይሁንና፣ ወጣቶችን ወደ ብር ሸለቆ መንግስት የሚወስዳቸው ለስልጠና እንደሆነ የሚገልጽ እንደነበረ አይዘነጋም። የዚህን አሰራር ህጋዊነት ግን አያሌ ሰዎች አይቀበሉትም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ